የኢትዮጵያ ወታደር ሆነው ለ አስራ ሁለት ዓመታት ሀገራቸውን ያገለገሉት አቶ ዘሪሁን በየነ አሁን በጡረታ ከሚያገኟት ዝቅተኛ ገቢ ኑሮን ይመራሉ። በአሁኑ ወቅት ያለውን የእርሳቸውንም ሆነ የሌላውን ብዙ ሰው የአኗኗር ሁኔታ ሲገልጹት ከእጅ ወዳፍም ተረት የሆነበት ብለው ነው። ከእጅ ወዳፍም ጠፍሷል። አገልግለ ለሀገር የደም መስዋዕትነት ከፍለ ስራ ስጠይቅ ጉቦክ ይፈል

ጥቂቱ ስበላ ብዙኃኑ እየተራበ የህዝብ ተወካዮች ምክር ቤት ትናንት የንግድና ቀጠናዊ ትስስር ሚኒስቴር የስራ ክንውን ላይ ተወያይቷል። ሚኒስቴር መስሪያ ቤቱ ኢትዮጵያ ውስጥ የተባባሰውን የኑሮ ውድነት ውጫዊ ገጽታ ሰጥቶት ተደምጧል። ነዳጅ፣ የምግብ ዘይት፣ ስንዴ አውሮፓ ውስጥ በተቀሰቀሰው ጦርነት ፈተና ገጥሞታል ያሉት ሚኒስትሩ ዶክተር ገብረ መስቀል ጫላ የመንግስት መዋቅር ውስጥ አለ ያሉትን ሌብነትም ለምርት ግብይት በችግር መተብተብ ምክንያት አድርገው አቅርበውታል። የምክር ቤቱ አባላት ግን የኑሮ ውድነቱ የደህንነት ስጋቱ ወደ መሆን ሊሸጋገር ይችላል በሚል መንግስትን አስጠንቅቀዋል። ከዚህ በኋላ የኢትዮጵያ ህዝብ ህልውና ምንድን ነው? ማን ነው የሚታመነው? ወዴትስ ነው የሚጠለለው? ለማህበረሰቡ ተብሎ የተደራጀው ሸማች ማርካቶ ላይ በሽርሻሮ ዘይትና ስኳር የሚሸጥ ሆነ። ኬት መጣ ይህን አያቅም ወይ? ሚኒስተር መስሪያ ቤቱ በመንግስት ባለስልጣን እና በህብረተሰቡ መካከል ያለው የኑሮ ልዩነት የሁለት አለም ሰዎች እየመሰለ ነው። ቁጥጥር በሚካሄድበት ሳምንት እንዳለ ምርት ይሸሻል። ቁጥጥር በሚካሄድበት ወቅት የዋጋ ጭማሪው የባስ ይቀጥላል። አሁንም ሌባ አለ እየተባለ ነው። እኛም ሚደን ስናዋይ ሌባ አለ፣ እዚህ ቤትም የሚመጣ አስፈጻሚ አካላት ሌባ አለ። መቼ ነው ሌባም የሚቆሙ አሁን ምንፈልገው መቼ ነው? አሁን ላይ አዲስ አበባ ውስጥ ጥሩ የለበሱ ሰዎች በወረቀት ለቤት ክራይ የሚል የተጻፈበት መልእክት እየያዙ ሲለምኑ እየተስተዋለ ነው። አንዳንዶች ፈራ ተባ እያሉ የሚለምኑ እየተስተዋሉም ነው። ያነጋገርኳቸው አንድ መካከለኛ ገቢ ያላቸው ሰው ቢያንስ በእለት ጉርስ ላይ የሚጣለው ተጨማሪ እሴት ታክስ ሊነሳ ይገባል ይላሉ። ገበያውን እንደፈለጉት ያሽከረክሩታል። መንግስት ደግሞ ያንን ገበያ ሊቆጣጠረው አልቻለም። ስለዚህ ሰው ኑሮውን መቋቋም አልቻለም። አብዛኛውም ምታየው ጎዳና ላይ ወጥቶ እስከ መለመን ድረስ ደረጃ ደርሷል። በኋላ ምንድነው የሚመጣው? ቁጭ ብሎ ከሚሞት በልቼ ልሙት ብሎ ወደ ዘረፋ ቅሚያ ምናምን የተለያዩ ሁኔታ ውስጥ ሊገባ ይችላል። በምግብ ላይ ያሉ ቫቶች አሁን መነሳት ነው ያለባቸው። ሻይ ጠጥተ ቫት ትከፍላለ፣ ቡና ጠጥተ ቫት ትከፍል አለ በጣም አስቸጋሪ ሁኔታ ውስጥ ነው ያለ። ነው የንግድና ቀጠናዊ ትስስር ሚኒስትሩ ከ1.4 ሚሊዮን በላይ ተሽከርካሪ በሌለባት ኢትዮጵያ መንግሥት ለነዳጅ የሚያደርገውን ድጎማ ማንሳት በጉዳዩ ላይ ለቀረበ ጥያቄ በመፍትሄነት አቅርበዋል። ትልቁ መፍትሄ ዋጋውን ማስተካከል ከውጭ እስካስገባን ድረስ። ሁለተኛ በተለይ ቤንዚን ከኢታኖል ጋር በማቀላቀል የምናስገባውን የነዳጅ መጠን በተወሰነ ደረጃ ማሻሻል ይቻላል። ሦስተኛ ነዳጅ በጣም ውድ ምርት ነው። እኛ አገር ግን እንደ ውድ ምርት አንጠቀምም። ስለዚህ እያንዳንዱ ተሽከርካሪ ያለው ዜጋ ነዳጅን በቁጠባ መጠቀም አለበት። ትንሽ ስቆይ ንዳድ ኢንደረሽን በቆታ ሊሰጥ የሚችላል። መንግስት የኑሮ ውድነቱ እየተባባሰ የመጣበትን ምክንያት አንድም ከዓለም አቀፍ ሁኔታ ጋር ሲያያይዘው ህገወጥ የንግድ ሰንሰለትና አገር ውስጥ ያለው ጦርነት ያስከትለውን ጫና ይጠቅሳል። ችግሩን ለማረም እየሰራ እንደሆነም ደጋግመው ቢገልጽም የሸቀጦችን ዋጋ በየዕለቱ ከመናር ግን ሊታደገው አልቻለም። ለዲደብሊው ሰለሞን ሙጭ ነኝ ከአዲስ አበባ።